Voice of America። ከኢትዮጵያና ከኤርትራ አዋሳኝ አካባቢዎች የተውጣጡ ነዋሪዎች ዛሬን አብረው ለመዋል ቀደም ሲል ይዘውት በነበረ እቅድ መሰረት በሺዎች እንደሚቆጠር የተነገረ የራማና የአካባቢው ሰው መረብ ወንዝ ዳር ሲገኝ ከኤርትራዊቱ ክሳድ ኢቃ ኤርትራ ግን አለመገኘታቸው ታውቋል። ከኤርትራ ወገን ያልተገኙት ፍቃድ ስላልተሰጠ መሆኑን የኤርትራ ሰራዊት አባላት እንደነገሯቸው ቪኦኤ ያነጋገራቸው የራማ ነዋሪዎች ገልጸዋል። ዘግየት ብለው መጡ የተባሉ መልእክተኞች እንዳሉት ደግሞ የክሳድ ኢቃ ሰዎች ያልተገኙት በመረጃ ልውውጥ ችግር ሲሆን መጪውን ቅዱስ ዮሐንስን አብረው ለመዋል ቀጠሮ መያዛቸው ተነግሯል። በሌላ በኩል ደግሞ ከሃምሳ በላይ የሰቲት ሁመራ ነዋሪዎች ዛሬ ተከዜ ወንዝን ተሻግረው ከኤርትራውያንና ከኤርትራ ሰራዊት ጋር ተወያይተው መመለሳቸው ታውቋል። ወደ ኡም ሀጀር ከተማ ለመግባት ግን እንዳልተሳካ ገልጸዋል። ሙልጌታ ጽፋ ከመቀሌ ተጨማሪ ዘገባ ልኳል። ከአስር ቀናት በፊት የመረብ ለኸ ወረዳ ኢትዮጵያውያንና የእኽሳድ ዒቃና አካባቢዋ ኤርትራ ነዋሪዎች በዛሬው እለት አብረው ለመዋል ባቀዱት መሰረት በሺዎች የሚቆጠሩ የራማ ከተማና አካባቢዋ ነዋሪዎች ወደ መረብ ወንዝ ከኤርትራውያን ጋር ለመገናኘት ወርዷል። ተወልደ ፍሳ የራማ ከተማ ነዋሪ ነው። የእኽሳድ ዒቃና አካባቢዋ ነዋሪዎች በመርሃ ግብሩ ሊሳተፉ ታቅዶ ነበር፣ ግን መጥተው ሊሳተፉ አልቻሉም ብሏል። በእኛ በኩል የተዋዘው ፕሮግራም አዲስ ዓመት አብረ እንዳክብራለ ሲባል የገዛ ችግር ነበር ኤርትራ። ያው አዲስ ዓመት ሲባል በዛው ቀን በቅዱስ ዮሐንስ ብለው ስለሚያስከብሩት የያዙት በመስከረም አንድ ነበር። እኛ ግን አዲስ ዓመቱን ከቴሌቪዥን ትግራይ ጋር በአስቀድመን ከስድስት ከአስር ቀን በፊት ስለምናስከብረው የመገንዘብ ችግር ስለነበራቸው ሊገኙ አልቻልም። ሆነም ግን እኛን ወንድሞቻችን ለምድረ ያልሞት ብለን ትንሽ ንስላን እስከ ኪሳዴ ካተጉዘን በእግር ለመጠየቅ ዝን ሄደን ነበር። ሆነም እዛ የነበሩ የጸጥታ አካባቢ በሰላም ነው የተቆበል ፕሮግራም የተነገረን ከላይ ከመንግስት የወረደልን በቅዱስ ሰዎቻቸዋን ጻምረው እንዲያሳልፉ በመረብ የሚል ነው፣ እስ እንጂ ዛሬ ጥጥ ፕሮግራም ስለሌለ ህዝቡ በዛው አዌር አልሆነም፣ አልተዘጋጀም። ስለዚህ ዛሬ የሚመጡ አደለም ና ለቀጣይ አዲስ ዓመት ነው መጡ ተብሎ ነው ምላሽ የተሰጠን። ናስር መሐመድ ኑር የተባለ ሌላ የራማ ነዋሪ በበኩሉ በሺዎች የሚቆጠሩ የራማ ከተማና አካባቢያ ነዋሪዎች፣ ነጋዴዎች ድርጅታቸውን ዘግተው የመንግስት ሰራተኞችም ጽህፈት ቤታቸውን ዘግተው ሙሉ የሙዚቃ ባንድና ከመስተንጉደጋ ይዘው በመረብ ወንዝ ተገኝተዋል ብሏል። የተደረገ ናቸው ዝግጅት፣ የተሟላ የምግብና የምግብ አቅርቦት ምናምን አቅርበን ነበር። የሙዚቃ ዝግጅት ሰላም ባድ ከኛ አብሮ ነው ያሉ። ከመረብ ወንዝ አጠገብ ሳማ ህዝብ ደግሞ እንዳለ እዛ ነው ወሩ። ያለ ዝግጅቱ ከተጠናቀቀ በኋላ ከክሳድ ዒቃ መልእክተኛ መጥቶ ህዝቡ ሰላሙ እንደሚፈልገውና ሆኖም ግን ከመንግስት የተሰጣቸው ፍቃድ መስከረም አንድ አዲስ አመት መሆኑን ተናግሯል ሲል ናስር ገልጿል። የራማ ነዋሪዎች ከአስር ቀናት በፊት ወደ ኤርትራ ክሳድ ዒቃ በመሄድ ከነዋሪዎች ጋር ተገናኝተው ተወያይቶ መጥቷል። በዛሬ ዕለት ደግሞ ተመሳሳይ መድረክ ተዘጋጅቷል። ለምን ሁለት ለአላውያን በሆነው ሀገራት መንግስት እያለም እንደ ህዝብ ይህንን ተግባር ይፈጸማል ለመንግስት ለምን ግፊት አታረጉም? ስል ለተወልደ ጠይቄዋለሁ። ሁለት ወንድማሞች ህዝብ ነው ለብዙ አመት ተለያይቶ የቆየው አሁን እንኳን አሁን መንግስት ትንሽ ተስፋ ሰጥቶ፣ ድሮም የመራማ መረብ ለክ አካባቢና የኤርትራ ህዝብ በጣም በዘመድ የተሳሰረ አባቱ እናቱ እዛ ወይም ደግሞ ከኤርትራ ሆኖ እና ኢትዮጵያ ስላሉ እንኳን ተስፋ ተሰጥቶ በፊትም ይገናኙ ነበር። በመጥፎ ነገር፣ በደስታ ነገር፣ ያው ኤርትራም ወደዚህ ሸልኮ እየመጡ የእኛም ወደዛ እየሄዱ ይገናኙ ነበር። ይሄ ከአሁኑ መንግስት ያውቀዋል። ምንም አታደለም ህዝብ ለህዝብ ይገናኝ ነበር። በተመሳሳይ ዜና የሃይማኖት መሪዎች፣ የአገር ሽማግሌዎች፣ ወጣቶች፣ ሴቶች የተሳተፉበት ሃምሳ አምስት የሰቲት ሑመራ ነዋሪዎች ለ ለሀያ አመታት ተለይቷቸው የነበረ የኦም ሀጀር የኤርትራ ህዝብ ለማግኘት የተከዘ ወንዝ ተሻግረው የኤርትራ መሬት ላይ ዛሬ ጠዋት ረግጧል። አቶ ገብረ ሚካኤል ገብረ ሊባኖስ የሴቲት ሑመራ ከተማ ምክር ቤት አፈ ጉባኤ ናቸው። የኤርትራ መሬት እንደገቡ የኤርትራ ሰራዊት ተቀብለው ህዝቡ ለሰላሙን ያሳየውን እንቅስቃሴ አድንቋል ሲሉ ተናግሯል። ሀምሳ ሰው በሀያ ሰው ሳይሆን እንዳለ በግብይትም ሆነ በመንገድ፣ በትራንስፖርት፣ በመኪና አብረን የምንሰራበት መንገድ ተጠናክሮ መቀጠል አለብን የሚል ሀሳብ ነው ያስቀመጡት ማለት ነው። በመከላከያ ሰራዊትም በኩል ታይ ለሰላም ያለው ዝግጁነት ያው ግልጹ ነው። በሁለቱም መንግስታት የጀመሩትን ሰላም አጠናክረን መቀጠል አለብን፣ ይህንን ወደ ኋላ እንዳይመለስ ደግሞ የሁላችን ትግል ያስፈልጋል የሚል ሀሳብ መልእክት ያዘ ማለት ወደ ኦምሓጀር ከተማ ለመግባት ከኤርትራ መንግስት ከፍተኛ አመራሮች መመሪያ ስላልተሰጠ ወደ ዋናው ከተማ መግባት ባይቻልም ከሰራዊቱ ጋርና ከህብረተሰቡ ጋር ተወያይተን ተመልሰናል ብለዋል። ወይዘሮ ፍሮይኒጎሹም የተከዘ ወንዝ ተሻግረው ከኤርትራውያን ጋር ተገናኝተው ከተመለሱ አንዱ ናቸው። ያዝነውን ህብረተሰብ ያው ህብሽ ቡና ሽኳር ሽልማት ለመሀጀር ህዝብ የሆነውን ዘንድ ሄደን አበርክተነን የመጣ የኤርትራ ወታደሮች ይሁን ህዝቡ ለሰላማዊ ግንኙነት ያላቸውን ፍላጎት የላቀ መሆኑ ተገንዝበናል ብለዋል ወይዘሮ ፍሮይኒ በቀጣይ ሰላሙንና ወዳጅነትን ለማጠናከር የጋራ መድረክ ለማዘጋጀት ተስማምተን ተመልሰናል ብለዋል ያነጋገርኳቸው የሑመራ ከተማ ነዋሪዎች ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም